በጀነራል ሳኒ አባቻ በተመራው የናይጄሪያ መንግስት በ1995 በስቅላት የተቀጡት ናይጄሪያዊው ደራሲ እና የተፈጥሮ አካባቢ ተሟጋቹ ኬን ሳሮ ዊዋ በጎርጎረሳዊው 1989 ለኦጎኒ ሕዝብ ህልውና የሚታገል ንቅናቄ የተሰኘውን ድርጅት አቋቁሞ ድርጅታቸው የነዳጅ አምራች ኩባንያ ሼል በነዳጅ ዘይት በታደለው እና የኦጎኒ ብሔር መኖሪያ በሆነው የኒጀር ደለል ያደረሰውን ግዙፍ የአካባቢ ክለትን እና ለአካባቢው ትኩረት ባልሰጠው የቀድሞ ጄኔራል ሳኒ አባቻ አምባገነን መንግስት አንጻር ትግላቸውን ሰላማዊነታቸውን ቀጠሉ። የነዳጅ ዘይት አምራች ኩባንያው ሼል ከብዙ አመታት ወዲህ የበከለውን ለምለሙን የኦጎኒ ምድር እንዲያጸዳ፣ መንግስትም የአካባቢውን ህዝብ ከነዳጅ ዘይቱ ሽያጭ ገቢ ተጠቃሚ እንዲያደርግ እና ለኦጎኒ ብሔርም ሰፊ ራስ ገዥ አስተዳደር እንዲሰጠው በሰላማዊ መንገድ መጠየቅ ያዙ። ይሁንና ትግላቸውንም እንዴት እንደሚያካሂዱ ያኔ ኬን ሳሮ ዊዋ ሲያስረዱ ታላቋ ኦጎኒ የተከበረች መሬት፣ ታላቋ ኦጎኒ በሀብት የተሞላች መሬት። የኦጎኒን ህዝብ አስጠነቅቃለሁ። እኛ የምንታገለው በገጀራ አይደለም። የእኛ ትግል በእውቀትና በሰላማዊ ዘዴ የሚካሄድ ነው። ምንም ደም መፍሰስ የለበትም። እንደ ጎርጎሮሳዊው የዘመን ቀመር በ1993 ወደ 300 ሺ የኦጎኔ ሕዝብ በነዳጅ ኩባንያውና በጀኔራል አባቻ መንግስት አንጻር ሰላማዊ ተቃውሞ በማካሄድ ኬንሶሮ ዊዋ የህዝባቸውን ቅሬታ አጉልተዋል። ዓለም የኦጎኔ ህዝብ እንዴት እንደታገለ አይቷል። መንግስት እየሰረቀን መሆኑንና ሼልም እኛንና አካባቢያችንን እያወደመ መሆኑንም ተመልክቷል። ኬንሶሮዊዋ ለዚህ ሰላማዊ ትግላቸው በ1994 የኖበል ሰላም ተሸላሚ ሆነዋል። ድርጅታቸው የቀጠለው ሰላማዊና ግዙፍ ተቃውሞ ሼል አካባቢውን ለቆ እንዲወጣ አስገድደዋል። ይሁን እንጂ የሼልን ለቆ መውጣት ያልፈለገው የጀነራል ሳኒ አባቻ ወታደራዊ መንግስት በሰላማዊ ተቃዋሚዎች አንጻር ግዙፍ የኃይል እርምጃ ከመውሰዱም ሌላ የኦጎኒ ግዛት በቁጥጥር ስር አዋለ። ይህን ተከትሎ የሰላማዊ ተቃውሞ መሪ ኬንሶ ሶሮ ዊዋ በወታደራዊ መንግስት በተደጋጋሚ ለእስር ተዳርገው ነበር። ከዚያ ግንቦት 1994 ከ8 ለኦጎኒ ህዝብ ህልውና የሚታገል ንቅናቄ አጋሮቻቸው ጋር አራት የኦጎኒ ብሔር ኃላፊዎችን ገላቸዋል በሚል ክስ እንደገና ታሰሩ። ወታደራዊ መንግስት ባቋቋመው የጦር ፍርድ ቤት ለታይታ በተካሄደው ችሎት በስቅለት እንዲቀጡ ተበየነባቸው። የኬን ወንድም ኦውንስ ችሎቱ በተካሄደበት በዚያን ጊዜ ከሼል ኃላፊ ጋር ተገናኝተው ወንድም ማቸውና ሌሎች ተከሳሾች ነጻ ሊወጡ ስለሚችሉበት ጉዳይ አነጋግረው እንደነበር ለመገናኛ ብዙሀን ገልጸዋል። ወንድሜና ሌሎች አብረውት የታሰሩት ነጻ ሊለቀቁ ስለሚችሉበት ጉዳይ ጠየቅኋቸው። እነሱን መልቀቅ አዳጋችና እንደማይቻል ነው የነገሩኝ። ይህ ይሆን ዘንድ ከለኦጎኒ ህዝብ ህልውና ከሚታገለው ንቅናቄ በጎ ፈቃደኝነት ያስፈልጋል። እኔም ያ በጎ ፈቃደኝነት ምን ማለት እንደው ጠየኳቸው። ድርጅቱ በሼል አንጻር የጀመረውን ዘመቻ ማቆም መሆኑን ነገሩኝ። የኢንተርናሽናል ካምፔን የኖብል ሰላም ተሸላሚው ኬን ሶሮ ዊዋ እና አጋሮቹ በስቅለት መቀጣት ዓለም አቀፍ ቁጣና ውግዘት ነበር የተፈራረቀበት። በኦጎኒላንድ እና በሌሎች የኒጀር ደለል አካባቢዎች ኬን ሶሮ ዊዋና ስምንቱ አጋሮቹ ከተሰቀሉ ከ20 ዓመት በኋላም እንደቀጠለ ነው።